ገና ሊሆን አንድ ሳምንት ቀረው፣ ለፈረንጁ ማለቴ ነው። በዚህ የክሪስማስ ሰሞን የዩናይትድ ስቴትስ የእጽዋት ማበልጸጊያና እንክብካቤ መካን ቦታኒካል ጋርደንስ የሚሰናዱ ግሩም ትዕይንቶችን የዛሬ የአሜሪካና ህዝቧ ፕሮግራም ያስቃኘናል። ደብራ ብሎክ ያጠናቀረችውን ዘገባ ይዘናል። ቆንጅታየታ ታቀርበዋለች። ዋሽንግተን ዲሲ ውስጥ የሚገኘው ዩናይትድ ስቴትስ ቦታኒካል ጋርደን የተባለው ግዙፉ የዓለም እጽዋትን ማሳየና መናፈሻ ዘንድሮም በፈረንጆች ገና ክሪስመስ መንፈስ ተንቆጥቁጦ ጎብኚዎችን እያስደሰተ ነው። የዘንድሮ አመታዊ የበዓል ዝግጅቱ ታዲያ ህዝብ እንዲደሰትባቸውና እንዲማርባቸው የተሰባሰቡ በርካታ የዓለም እጽዋትን ለማሳየት የታለመ መሰናዶ ነው። በእጽዋት እንክብካቤና ጥናት ማዕከሎች አምሳያዎች በተለያዩ ቅርጾች የተሰሩ እንዲሁም በሰው ሰራሽ ፏፏቴዎችና ሌሎችም ቅርጻ ቅርጽ ከእጽዋት በተወሰዱ ግብአቶች ተሰናድተው ለህዝብ እይታ ቀርበዋል። በዚህ የእጽዋት ትርዒት በልጆች መጽሐፍ ውስጥ ያለውን የባቡር ገጸ ባህሪ ቶማስ ታንክ ኤንጂንን የመሳሰሉት የጎብኚዎችን አይን እያማለሉ ናቸው። ያው ሰላም ቶማስ። ከጎብኚዎች አንዷ ፓትሪሺያ ኪም እንዲህ ይላሉ፣ ባቡሮቹን ማየት አለባችሁ፣ ምክንያቱም ልጆች እንዴት ደስ እንደሚላቸው ይታየኛል። የእጽዋት ትርኢቱ በሞቃት የዓለም አካባቢዎች አበቦችና ተክሎች ገነት መስሎ የተዋበ እንደገና ደግሞ ከበረሃማ አካባቢዎች እጽዋቶች የተሰባሰቡትን ጨምሮ ቀርበውበታል። የፍሎሪዳው ሲንጊንግ ታወር የሚያዜመው ማማ ተብሎ የተሰየመው ደግሞ በላዩ የተንጠለጠሉት ደወሎች ሲደወሉ በህብረት ከሚያወጡት የሙዚቃ ድምፅ ነው ስያሜውን ያገኘው። በዴንቨሩ የእጽዋት ትርኢት ያለው ልዩ የሳይንስ ፒራሚድ ደግሞ ጎብኚዎች ስለተለያዩ ተለያዩ እጽዋት ትምህርት ይቀስሙበታል። ከሰባ በሚበልጡ የተለያዩ እጽዋት ተዋጽኦዎች የተሰሩ ናቸው። ኒክ ኔልሰን የዩናይትድ ስቴትስ ቦታኒካል ጋርድን የስነ ህንጻ ባለሙያ ናቸው። አንዳንዶቹ ግድግዳዎች የተሰሩት በቅጠላቅጠልና በዛፍ ቅርፊት ነው። ከዚያ በቅርንጫፎቹ፣ በስንጥሮቹ፣ በሾላ ፍሬው መስኮቶቹን እና በሮቹን ያስጌጣሉ። ፋቢያን ዊንክለር ስፍራውን ለመጀመሪያ ጊዜ መጎብኘታቸው ነው። በዝግጅቱ እጅጉን ተመስጠዋል። ከእጽዋት የሰራቸውን እነዚህን ሕንፃዎች ሳይ በእውነት ግርም ነው ያለኝ። በዩናይትድ ስቴትስ ዙሪያ ያሉ የእጽዋት ማስጎብኛ ማዕከሎች ሁሉ ለዚህ ትርኢት አስተዋጽኦ ማበርከታቸው ደግሞ በጣም ደስ ይላል። ከሰሜን ካሮላይናው ቦልቲሞር ኤስቴት ከሚባለው ታሪካዊ ርስት ለመጀመሪያ ጊዜ ለዚህ ዝግጅት በውሰት መጥቶ የተቀመጠም አለ። ይሄ ብዛት ባላቸው እጽዋት የተከበበ ቤት የተገነባው በአውሮፓውያን በ1800ዎቹ አጋማሽ ላይ ሲሆን ዛሬ ትልቅ የጎብኚ መስህብ ሆኖ ይታወቃል። ኒክ ኔልሰን እንደገና የዩናይትድ ስቴትስ ታሪካዊ ርስቶች ውስጥ ትልቁ ነው። ሌላው የሚደንቀው ለመገንባት 2500 ሰዓት የፈጀ መሆኑ ነው። የዩናይትድ ስቴትስ ቦታኒካል ጋርድን 8 ሜትር ርዝማኔ ባለው የገና ዛፍ ተንቆጥቁጧል። ዛፉ ዋሽንግተን ውስጥ ደጅ ላይ ከተቀመጡ ግዙፍ የገና ዛፎች አንዱ እንደሆነ ተነግሮለታል። ከእጽዋት ግብአቶች የተሰሩ የዋሽንግተን ታሪካዊ ህንጻዎችና ሐውልቶች አምሳያዎች ብዙ ሺህ ፖንሴታ የተባሉት ባለብዙ ቀለማት የገና አበቦች ዙሪያቸውን ከበው ውበት ሰጥተዋቸዋል። እንደገና የተቋሙ የስነ ህንጻ ባለሙያ ኒክ ኔልሰን ያስረዳሉ። አስራ ሶስት ብሔራዊ አደባባዩ ላይ ያሉ ህንጻዎችና ሐውልቶችን ለእይታ አቅርበናል። የዩናይትድ ስቴትስ ምክር ቤት ህንፃ ካፒቶል፣ ዋይት ሃውስ ቤተ መንግስቱ፣ የኮንግረስ ቤተ መጻሕፍቱን የመሳሰሉ የታወቁ ተቋማት ጭምር ቀርበዋል። ጎብኚ ፓትሪሺያ ኪም የዚህ ኤግዚቢሽን የሐሳብ ግብአት እንዳስደነቃቸው ይናገራሉ። ከሁሉም ደስ የሚለው ከተፈጥሯዊ ቁሳቁስ ከእጽዋት የተሠራ መሆኑ ላይ ነው። ሕይወት ካለው ነገር መሰራታቸው ነው። በእርግጥም የገና በዓል መንፈስ ሕይወት አለው ለሚለው አነጋገር የተለየ ትርጉም የሚሰጥ ነው ይላሉ ፓትሪሺያ።